የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ሰባኛ ዓመትን ለማክበር ለንደን በተካሄደው የመሪዎቹ ጉባኤ የካናዳው ጠቅላይ ሚኒስትር ጃስቲን ትሩዶ እና ሌሎች የዓለም መሪዎች በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ሲስቁ ሳያውቁት በድምፅ ማጉያ እንደተሰሙ ተዘግቧል ትራምፕ ታዲያ ትሩዶን አስመሳይ ናቸው የሚል ምላሽ ሰጥተዋል ሁለት ገጽታን የሚያሳዩ ሰው ናቸው እስስት ናቸው ለማለት ነው ትሩዶ በበኩላቸው በፕሬዚደንት ትራምፕ ላይ አላፌዝኩም ብለዋል። የካናዳና የዩናይትድ ስቴትስ ግንኙነት በጣም ጠንካራ ነው፣ ከፕሬዚዳንት ትራምፕና ከቡድናቸውም ጋር ጥሩ ግንኙነት አለኝ። ነገር ግን ሁኔታው የጉባኤውን መንፈስ ሳያበላሽ አልቀረም ተብሏል። ትራምፕ ትላንት ለማካሄድ ታቅዶ የነበረውን ጋዜጣዊ ጉባኤ ትተው ጉባኤውን አቋርጠው ሄዱ። የኔቶ ባለሥልጣኖች ግን ለመከላከያ የሚወጣውን ገንዘብ በሚመለከት መሻሻል ታይቷል ይላሉ። ለምስራቅ አውሮፓ ሀገሮች መከላከልን በሚመለከት ያለውን እቅድ ቱርክ እንዳታግደው ለማግባባት ተችሏል። ቱርክ የድርጅቱ አባላት ሶሪያ ያሉትን የኩርድ ተዋጊዎች በአሸባሪነት ካልፈረጁ በስተቀር እቅዱን አልደግፍም ብላ ነበር። የኔቶ ዋና ጸሐፊ ኢያን ስቶልተንበርግ ያብራራሉ። የኔቶ ጥንካሬ ምንጊዜም ቢሆን ልዩነታችንን ተወጥተን ራሳችንን በመጠበቅና በመከላከሉ ዋና ነጥብ ላይ የምንስማማ መሆናችን ነው። የቻይናን እያደገች መሄድ ጉዳይ ለመጀመሪያ ጊዜ አንስተናል። ስለምታገኘው ዕድልና ስለምታደርሰው ተግዳሮት ተወያይተናል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን የቻይናን የቴሌኮሚኒኬሽንስ ኩባንያ ህወይን በማገድ ተግባር የአሜሪካን ፈለግ ሊከተሉ እንደሚችሉ ፍንጭ ሰጥተዋል።